ተከታዩ ዝግጅት ጤና ይሆናል። የዛሬው ዝግጅት ትናንት በዓለም ዙሪያ ታስቦ በዋለው የዓለም የኤድስ ቀን ላይ ያተኩራል። አዘጋጅና አቅራቢ ሰሎሞን አባተ። ስለ ኤች አይ ቪና ስለ ኤድስ ዛሬና የዛሬ 30 ወይም 20 ዓመት ወይም 15 ዓመት የሚወራው አንድ አይነት ታሪክ የሚወራበትም ቃልና ቃና አንድ አይነት ቅላጼ አለመሆኑን መቼም ሳይረዱት አልቀሩም የተከበሩ አድማጬ ለምን ምክንያቱም ያኔ ኤድስ የእርሶ ጉዳይ አልነበረማ ያኔ ኤድስ እርሶን አይነካዎትም ነበራ በእርሶ እምነት ያኔ እርሶ ኤድስን ላለማየት ዐይኖቾን ጨፍነው ነበራ እንደ ድመት ይተዋሉ ድመት ወተት ስትሰርቅ አሉ ዐይኖቿን ትጨፍናለች ለምን እርሷ ማንም የሚያያት አይመስላትማ እንደ ታየች የሚገባት ወገቧን አንዳች ፍዳ ነገር የነደለው ጊዜ ነው ያኔ እርሶ አላይም ብለው ነበር፣ አልሰማም ብለው ነበር፣ አልናገርምም ብለው ነበር። እናም በዚያ ዝም በበዛበት፣ ፍርሃት በነገሰበት፣ መደበቃችን ባየለበት ዘመን ለኤች አይ ቪ መስኩ የጸጋ ነበር፣ መንገዱ ጨርቅ ነበር። እንደ ዶሮዋ ማለት ነው። ይቅርታ እንዲያው የኤድስን ወሬ ማር ለማላስ ያህል እንጂ ለዶሮዋ ይሄ ቦታው አይደለም። ለማንኛውም እርሶ አይኖችን እንደጨፈኑ አፎን እንደ ሸበቡ ጆሮዎችዎን እንደ ዘጉ አልቀሩም። ነቁ፣ ባነኑ፣ በለጡ። ያኔ ኤች አይቪ መግቢያ ያጣ መሰለ። እርስዎ አሁንም በለጡ፣ እጅግም ብልህ ሆኑ። አይኖችን በጣም ከፈቱ፣ ድምፆን በጣም አሰሙ፣ ጆሮዎቹንም አብዝተው ከፈቱ። ልቦናውም ቀናና አሃ ኤድስ ለካስ የእርሶ ጉዳይ ነው፣ ለካስ ቢሸሹትም ይከተሉታል፣ ደግሞም አልተሳሳቱም። አልተጠራጠሩም። አያመልጡትም። ይደርስብዎታል፣ ያሉበት ይደርስብዎታል። አወቁ አወቁና ጉዳዩን የራሱ አደረጉ። ራስዎ እጆችዎን ዘርግተው አንቀው ያዙት። የአመለካከቶ መሠረታዊ ለውጥ፣ የአኗኗሮ የንቃት ጉዞ፣ ርኅራዎና ድጋፎ፣ ፍቅሩዎና ሙቀቶ የእርስዎን የራስዎን ሕይወት ለዛሬ አሳደራት። ደግሞም ሌሎችንም ቀጥ አድርጓ። ቆመ እርስዎ አሁን በኤድስ ላይ ድል ያውጁ። ነው ደርሰዋል። እስከ ፍጻሜው ይጓዙ። የተባበሩት መንግሥታት ድርጅት ጸረ ኤድስ መርሃ ግብር ዩኤን ኤድስ የሚለው ሁሉ የሚያወጣው ዜና ለዚያ ልህዎ ጉልበት ይሰጥዎታል። ለትግልዎ ስንቅ ይሆኖታል። የሠሩት ሥራ እነሆ ዛሬ ፍሬ አፍርቷል ብሏል ዩኤን ኤድስ። ከኤድስ ነጻ ትውልድ ሩቅ አይደለም። የቪኦኤዋ ካሮል ፒርሰን ያጠናቀረችው ዘገባ አለ አሉላ ከበደ ያቀርበዋል። በዓለም ዙሪያ አዲስ ለኤች አይ ቪ የሚጋለጡ ሰዎች ቁጥር ባለፉት ጥቂት ዓመታት ውስጥ ከ30 በመቶ በላይ መቀነሱ ተዘግቧል። የተባበሩት መንግስታት የጸረ ኤች አይቪ ፕሮግራም በቅርቡ ይፋ ያደረገው የጥናት ዘገባ ነው ያመለከተው። አንቶኒ ፋቺ በዩናይትድ ስቴትስ የብሔራዊ ጤና ሳይንስ ተቋም ኤን አይ ች የኤች አይቪን ዓለም አቀፍ ስርጭት ለመቆጣጠር እና ኤድስና ሌሎች ተያይዘው የሚከተሉ ተዛማች በሽታዎችን ለማከም በሚያስችሉ የሕክምና ጥናቶች ላይ ላለፉት ሶስት አስርታት ተስማርተው ሲሰሩ የቆዩ ናቸው። ለቫይረሱ ተጋለጠ የተጋለጠን ሰው በምናክምበት ጊዜ ህክምናው ለቫይረሱ ለተጋለጠው ህመምተኛ ነፍስ አድንነቱ ብቻ ሳይሆን ቫይረሱን ለጾታ ተጓዳኙ የማስተላለፍ አጋጣሚውም እጅግ የቀነሰ ይሆናል። እንደ ጤና አገልግሎት ባለሥልጣናቱ አስተያየት የመድኃኒቶችም ዋጋ በእጅጉ ረክሷል። በዓመት እስከ አስር ሺህ ዶላር ያስወጣ የነበረው ለአንድ ሰው የሚሆን የመድኃኒት ዋጋ ዛሬ ወደ አንድ መቶ አርባ ዶላር ማሽቆልቆሉ አነስተኛ ገቢ ላላቸው አገሮች ሳይቀር ከፍ ላለ ጥቅም የዋለ ገንዘብ ያደርገዋል። ያን ወጪ አንድ ለቫይረሱ መጋለጡ በምርመራ የተረጋገጠ ሰው እስኪታመም ድረስ ከተጠበቀ እጅግ የናረ የመድኃኒት ዋጋና የታመመን ሰው ለመንከባከብ የሚደረግ ስራ የሚጠይቀው ተጨማሪ ወጪ ይጠብቀሃል። መጠነ ሰፊ ትምህርታዊ ዘመቻዎች ሰዎች በግብረ ስጋ ግንኙነት ወቅት ኮንደም አዘውትረው የመጠቀም ባህሪን እንዲያዳብሩ በተለይ አደንዛዥ እጾችን በመድፌ የሚወስዱ ሰዎች መካከል ያለውን ስርጭት ለመቀነስ የሚያግዙ ንጹህ መርፌዎችን እንዲጠቀሙ በማድረግ ውጤት ለማግኘት አስችሏል። የወንዶች ግርዘትም ስርጭቱን ለመቀነስ ከረዱ እርምጃዎች ውስጥ አንዱ ነው። እንደ ጥናቶቹ ዘገባ አዲስ ለኤች አይ ቪ የሚጋለጡ ሰዎች ቁጥር በሁሉም የዕድሜ ክልሎች መቀነስ ሲያሳይ፣ ከፍተኛ ለውጥ የተዘገበው ግን በተለይ ህጻናት የሚጋለጡበትን ሁኔታ እየተመለከተው ነው። ጸረ ኤች አይቪ መድኃኒት የተሰጣቸው ለቫይረሱ የተጋለጡ ነፍሰ ጡር እናቶች ወደ ነገው ልጃቸው ወደ ጽንሱ የማስተላለፍ እድላቸው ከአምስት በመቶ በታች ወርዷል። በውጤቱም ባለፉት አስር ዓመታት ለኤች አይቪ የተጋለጡ ህጻናት አሃዝ በአጠቃላይ ቀድሞ ከነበረው ከ ሃምሳ በመቶ በታች አሽቆልቁሏል። እንደ ዓለም የጤና ባለስልጣናት ምልከታ ሂደቱ አሁን ነገሮችን ከመሰረቱ ከሚለወጡበት የመጨረሻ እርከን ላይ ያደርሰዋል። ዶክተር ፋውቺ ትርጉም ያለው ለውጥ ከሚመጣበት እርከን ላይ ተደርሷል የሚባለው መድኃኒት የሚወስዱ ህሙማን ቁጥር ለቫይረሱ አዲስ ከሚጋለጡት ይልቅ ነው። እንደ ዶክተር ፋውቺ አስተያየት ለእያንዳንዱ ወደ ህክምና ክትትሎ የሚገባ ሰው ሁለት ሌሎች አዳዲስ ለቫይረሱ የሚጋለጡ ሰዎች አሉ። ሁሉም ነፍስ አድኑን መድኃኒቶች ያገኛሉ። ሁሉም ሰው የቱን ያህል አደጋ የመጋለጥ እድሉ ከፍ ያለ መሆኑን ይረዳል ማለት ግን አይደለም ይላሉ። በዩናይት ስቴትስ ይበልጥ በመጋለጥ እድል ከቀዳሚው ረድፍ የሚገኙት አፍሪካውያን አሜሪካውያን ከህዝቡ ቁጥር አስራ ሁለት በመቶ ብቻ ሆነው ሳሉ ለቫይረሱ ከተጋለጡት ግን ሀምሳ በመቶውን ይዛሉ። ከዓለማችን ቁጥራቸው ሰላሳ አምስት ሚሊዮን የሚደርስ ሰዎች ለቫይረሱ ተጋልጠዋል። ከኤድስ ነጻ ትውልድ እንደ ዶክተር ፋውቺ እምነት ሩቅ አይደለም። ከኤድስ ነፃ ህብረተሰብ የምናይበት ጊዜ ሩቅ አይደለም፣ ይቻላል። በኢትዮጵያም ቀድሞ ይታሰብ ያልነበረ ውጤት የበጎ ዜና ሽውታ ዛሬ እየሰማን ነው። ወደ ጤና ጥበቃ ሚኒስቴር ደውዬ የህዝብ ግንኙነት ምክትል ዳይሬክተሩን አቶ ተገኔ ረጋሳን አግኝቻቸዋለሁኝ። ትናንት ማምሻውን መልካም ዜናም ይዘዋልና ለእንዲህ አይነቱ ወሬም ለዕለቱም እንኳን አደረሰው አልኳቸውና ወደ ጭውታችን ዘለቅን። ከሳና ብሮ በዓሉ አከባበር በጣም ጥሩ በጥሩ ሁኔታ ነው የተከበረው። በሀገር አቀፉ ደረጃ በኦሮሚያ ብሔራዊ ክልላዊ መንግስት በመተሃራ ስኳር ፋብሪካ ነው የተከበረው። ፋብሪካው ሰራተኞችና የአካባቢው ህብረተሰብ በተገኘበት በደማቁ ሁኔታ ነው። መተሃራ ላይ እንዲሆን የተፈለገበት የዘንድሮ ጸረ ኤድስ ቀን አከባበር ለምን እንደሆነ ይንገሩኝ። በዋናነት ምንድነው መዘናጋት እንዳይኖር ነው። አሁን ትኩረት ተሰጥቶ እየተሰራ ያለው ስርጭቱ በጣም በሱ ሁኔታ እንዲቀንስ ሲደረግም ህብረተሰቡ እንዳይዘናጋ ስትራቴጂዎች ተቀርጦ እየተሰሩ ይገኛሉ። ከዚህም ውስጥ ምንድን ነው በጣም ተጋላጭ በሆነ የህብረተሰቡ ክፍል ላይ ትኩረት ተሰጥቶ ነው እየተሰራ ያለው። ያው እንደሚታወቀው አንዱ ተጋላጭ የሆነው ህብረተሰብ ክፍል ፋብሪካዎች አካባቢ በጣም ሰው በብዛት አንድ ላይ በሚኖርበት አካባቢ ከቤተሰቡ ሪቆ ለስራ የሚያጋልጣቸው ሁኔታዎች ስለሚበዙ እንደነዚህ አይነት ኤሪያዎች ተለይቶ እየተሰሩ ነው ያሉ። ለምሳሌ ከዚህም ጋር ታይዞ የትምህርት ቤቶች ዩኒቨርሲቲዎች ላይ ወጣቶች በሚበዙበት ኤች አይ ቪ በሚያጋልጡ ሁኔታዎች ተለይተው እየተሰሩ በመሆኑ ነው። በፋብሪካዎች አካባቢ ስኳር ከተመረጠው አንዱ ላይ ማክበር ስላለብን ነው። እንደዚህ የተለዩ ሌሎች ፋብሪካዎችም አሉ። እዚህ ላይ መከበሩ ግን ለሁሉም መልዕክት ለማስተላለፍ እና እነዚህን የሚሰብክፍን ለማነሳሳት አዌር ለማድረግና በተለይም ደግሞ እንዳይዘናጋ ህብረተሰባችን ከዚህ ጋር ታያይዞ ግንዛቤውን ለማስጨበጥና የህብረተሰቡን ግንዛቤን ለማሳደግ ታስቦ ነው እዛ ላይ እንዲከበር የተጠረበው። አቶ ተገኑ፣ ከዚህ በፊትም በተደረጉ ጥናቶች መተሃራ ኢትዮጵያ ውስጥ ከፍተኛ የስርጭት መጠን ካለባቸው አካባቢዎች ወይም ነጥቦች ማለት ይቻላል አንዱ እንደነበር ይገለጽ ነበር በተደጋጋሚ ከዛም በላይ የሚገኝበት መስመር ራሱ ያ ኮሪዶር ያ መንገዱ ለኤች አይቪ መተላለፍና መሰራጨት በጣም አመቺ ቦታ ላይ የሚገኝ በመሆኑ ምክንያት እዛ ቦታ ላይ ትኩረት መሰጠቱም በተለይ ኢትዮጵያ አስመዝግባለች ከሚባለው ስኬት ጋር ተያይዞ ትርጉም ያለው ይመስለኛል። አዎ መድሀራ እና አካባቢ ብቻ አይደለም። ባህሪያቸው ባህርያቸው ለዚህ የተጋለጡ ይሆናሉ። ምክንያቱም እንደሚታወቀው የፋብሪካ ሰራተኞች አብዛኛዎቻቸው ከቤተሰቦቻቸው ርቆ የሚኖሩበት እና የሚሰሩበት ሁኔታ አለ እንዲሁም ደግሞ ከ አዲስ አበባ ወደ ጅቡቲ በሚወስደው መስመር ላይ መገኘት በራሱ አንድ ተጋላጭ እንዲሆን ከሚያደርገው ጉዳዮች አንዱ ነው እና ከዚህ ጋር ተያይዞ ይህንን አድሬስ ለማረግ ነው የተሰራ የነበረው። ከዚህም በፊት ጥሩ ሳክሰስን ተገኝቶበታል። ያው ስርጭቱን ከመግታትና ስርጭቱ እንዲገታም የመከላከያ ዘዴዎች ህብረተሰቡ ጋር በመድረስ በማስተማርም የመንግስት መከላከያ ዘዴዎችንም በማስተማር በማቅረብም ጭምር ጥሩ ትረት ስለተሰራ ሴት ተገኝቶበታል። ነገር ግን ምንድነው ነው አሁን የተያያዘው መዘናጋት የለብንም ነው። በተለይም እዚህ እንደነዚህ አካባቢ ያሉ ህብረተሰብ ክፍል ተጋ ላይ ስለሚሆኑ ለዚህ ታስቦ ነው መተሐራ ላይ እንዲከበር የተደረገው። ይህ ሌሎችንም አካባቢ ሪፕሬዘንት ያደርጋል ከማለትና ከማሰብ አንጻር ነው የዛ የተከበረውና በዛ መልኩ ነው። ኢትዮጵያ ፕሬዚደንትን በተገኙበት ጥሩ መልእክት ተላልፈዋል። ህብረተሰቡም በጥሩ ሁኔታ ወጥቶ የተለያዩ መልእክቶች ተቀርጾ ግንዛቤ የተገኘበት መድረክ ነበር ማለት ይቻላል። አቶ ተገኑ፣ ለመሆኑ የኢትዮጵያ የኤች አይ ቪ ኤድስ ገጽታ ምን ይመስላል? ዛሬ በተገኘው ውጤት፣ ሰሞኑንም ዩኤን ኤድስ ያወጣውን ሪፖርት አስታከቡ ይንገሩኝ። የኢትዮጵያ የጤና ፖሊሲ መከላከል ላይ ነው የሚያተኩረው፣ በሽታን አስቀድሞ መከላከል በሽታ ከመያዝ በፊት አስቀድሞ መከላከልና የባህሪ ለውጥ በማምጣት ላይ ትኩረት ተሰጥቶ ነው ሲሰራ የቆየው። በተለይም ደግሞ የዛሬ ሰላሳ አመት ከመጀመሪያ ጊዜ ከቫይረሱ ጋር የሚኖሩ ሰዎች የተገኙበት ነበር እና እዛ ጊዜ ጀምሮ የተለያዩ ስራዎች ተሰርተዋል። ስርጭቱ በጣም ከፍተኛ ደረጃ ላይ በደረሰበት ጊዜ ኢትዮጵያ ውስጥ የስርጭት መጠኑ ወደ ሰባት ነጥብ አምስትና እዛ አካባቢ ደርሶ ነበረ። በጣም በሚያስፈራ ደረጃ ላይ ነበረ። ነገር ግን ከዛ በኋላ በተሰሩ ስራዎች ህብረተሰቡን በማንቀሳቀስ ህብረተሰቡ የራሱን ጤና እንዲጠብቅ እንዲያመር፣ ከኤች አይ ቪ ራሱን እንዲከላከል፣ አካባቢውን እንዲጠብቅ፣ ጎረቤቱን በማስተማር በተለይም ደግሞ የጤና ክስቴሽን ሰራተኞች በየቀበሌው ተመድበው የህብረተሰቡን ግንዛቤ ከማስጨበትና ከማስተማር አንጻር እና ራሱን ደግሞ እንዲጠብቅ አስፈላጊ የሆኑ ሁኔታዎችን በማመቻቸትና በማቅረብ በተሰሩ ስራዎች በአሁኑ ሰዓት የስርጭት መጠኑ ወደ አንድ ነጥብ ሶስት እንዲወርድ ተደርጓል። አንድ ነጥብ ሶስት ከመጠ በጣም ትልቅ ስኬት ይመስላል። እንግዲህ ይሄ ቀላል አይደለም፣ ትልቅ ስኬት ነው። ነገር ግን ይሄ ብቻ ይበቃል ማለት አይደለም። ከዚህም በታች ማውረድ አለብን፣ ይገባልን ይህ ታሳቢ ተደርጎ ነው አሁንም እየተሰራ ያለውና በተለይም ቅድም እንዳልኩ ቨልነራብል የሆኑት አካባቢዎች እና ህብረሰብ ክፍሎች ተለይቶ የበለጠ ደግሞ ህብረሰቡ እንዳይዘናጋና አሁንም ራሱን እንድጠብቅ የባህሪ ለውጡ በከፍተኛ ደረጃ እንዲሰራበት እየተደረገ ነው ያለው ማለት ነው። በእናቶች እና በህጻናት ጥበቃ ላይስ ያለው በህክምናው መድኃኒት በማቅረብ እንዴት እየተሰራ ነው? አንዱ ትኩረት እሱ ይመስለኛል። አዎ፣ እንግዲህ ህብረተሰብም አንጻር ስናይ ህጻናት ስለዚህ ተጋላጭ ናቸው። እናቶችም በአጠቃላይም ደግሞ ሴቶች ተጋላጭ ናቸው። ስለዚህ በዚህ ላይም ፎከስ ተደርጎ ነው እየተሰራ ያለው እነዚህን የህብረተሰብ ክፍሎች ለመድረስ የተለያዩ ስልቶችና ስትራቴጂዎች ተቀርጦ እየተሰሩበት ይገኛል ማለት ነው። በጤና ተቋማትም በሌሎችም በህብረተሰብ አደረጃጀቶች በጤና ልማት ሰራዊት አደረጃጀት እናቶች ሴቶች በራሳቸው ተደራጅቶ በግልጽ እንዲወያዩ ስለ ኤች አይ ቪ ኤድስ ራሶቻቸውና አካባቢያቸውን ህብረተሰባቸውን ለመጠበቅ በግልጽ የሚወያዩበት ሁኔታ አለ። ከዚህም ባለፈ ደግሞ ለዚህ ተጋላጭ የሆኑ ህጻናት እንክብካቤ እንዲያገኙ ድጋፍ እንዲያገኙ ህብረተሰቡ ከመርዳት ጀምሮ ቁሳቁስ ከማቅረብ ትምህርት ቤት ከመላክ ጀምሮ የተለያዩ የህብረተሰብ ክፍል በሚያደርገው ጥረትና ለጋሽ ድርጅቶችም ከሚያደርጉት ብረት የተነሳ ያው ለየት ያለ ትኩረት ተሰጥቶ ለህጻናትና እናቶች ሴቶች በአጠቃላይ እየተሰራ ነው ያለው ማለት ነው። ከዚህ በፊት የነበረው የ ለስርቂቱ ኦር ለዚህ ለኤች አይ ቪ በጣም ተጋላጭ እንደሆኑ ይታወቃል። የነበረውም ጋፕ በጣም ሰፊ ነበረ የወንዶችንና የሴቶችን ስናይ አሁንም ከቦታ ቦታ የሚለያይ ቢሆንም እየቀነሰበት እና እየጠበብ የመጣበት ሁኔታ አለ። ስለዚህ በዚህ መልኩ ነው በተለይ እንደምታውቆ በዋናነት በአሁኑ ሰዓት እንደ አጀንዳ ተይዞ ያለው የእናቶችን ጤና ማሻሻልና መጠበቅ እናቶችን ሞት መቀነስ ዋናኛው ተልእኮ ነው፣ በጤና ጥበቃ ስራ ውስጥ በኤድስ ብቻ ሳይሆን በአጠቃላይ የእናቶችን ሞት መቀነስ ማለት ነው። የእናቶችና ህጻናት ላይ በዛም ውስጥ ኤች አይ ቪም አንዱ ነው እንደምታውቁ የሚሊኒየም ዴቨሎፕመንት ጎል አንዱ ኤች አይ ቪ ኤስ ማላሪያ፣ ና ወባይ መሳሰሉትን መክታት ነው። እዚህ ጋር ታይዞ ትልቅ ሰክሰስ አለ። የህጻናትንም ሞት ስትወጥ ኢትዮጵያ አሁንም አስቀድመው የሚሊኒየም ዴቨሎፕመንት ጎሉ የሺህ ዓመቱ የልማት ግቦች ከማለቁ በፊት ጊዜው ከማለቁ በፊት አቺቭ ያረግንበት ሁኔታ ነው ያለው ና ጥሩ ስራ ነው ያለው። ማለት ይቻላል የሚሌኒየሙን የልማት ግቦች ካነሱልኝ አይቀር እሱንም አስታው እኮ ዘመቻ ዜሮ እየተካሄደ ነው በዓለም አቀፍ ደረጃ እና ልክ ከዛሬ ጀምሮ 13 ወራት ናቸው የሚቀሩት እስከ 2015 ዓ ም የግብ ጊዜ ለመድረስ። በዛ ጊዜ ውስጥ ማንም ሕፃን ኤች አይ ቪ ይዞ እንዳይወለድ ወይም ሲወለድ ለኤች አይ ቪ እንዳይጋለጥ የሚል ግብ ነው ያለው። ለዛ ኢትዮጵያ ትደርሳለች ብሎ ያስባሉ? አዎ። ከዚህ ጋር ተይዞ አሁን በስፋት እየሰራ ያለው ምንድን ነው? ከዚህ በፊት ይህ ስራ ተጓቶ ነበረ በኛ ውስጥ እንግዲህ ዋናው ምንድን ነው? ማንኛውም ሕፃን ከኤች አይ ቪ ጋር እንዳይወለድ ወይም ደግሞ ኤች አይ ቪ ከእናት ወደ ልጅ እንዳይተላለፍ የተለያዩ እቅዶች እና ስልቶች ወጥቶ እየተተገበሩ ይገኛሉ። ለብዙ ጊዜ ማለት ይቻላል ከአስር ፐርሰንት በታች ነበረ የአገልግሎት ሁለት አመት ወዲህ ግን የተለያዩ ስልቶች እና እቅዶች ወጥቶ ተሰርቶ አሁን አርባ ሶስት ፐርሰንት ላይ ደርሰናል። ይህንን እንግዲህ እስከሚታ አመቱ የመጨረሻ ጊዜ ድረስ ወደ ሰማንያ ስድስት ፐርሰንት ለማሳደግ ነው የተያዘውና አሁን በዚህ ጉዳይ ላይ የተለያዩ አማራጮች ቀርበዋል። እሱም ተግባራዊ የተደረገ ነው ያለው በጤና ተቋማት ውስጥ። ከዚህ ጋር ተያይዞ እንግዲህ አሁን በተጀመሮ ከዚህ ከልማት ሰራዊት ጋር አያይዘን በሁሉም ጤና ተቋማት ይሄ የቀረበው የኦፕሽን ቪ ፕላስ የሚባለው እቅድ ተግባራዊ መሆን ተጀምሯል። እሱ ጋር አያይዘ ይህንን እናሳካለን የሚል እምነት አለኝ። እቅዱ ኦፕሽን ቢ ፕላስ ማለት ምንድን ነው? ማንኛውም ከቫይረሱ ጋር የምትኖር ኦር ቫይረሱ በደሟ የምትገኝ ነፍሰጡር ወደ ህክምና ተቋማት ሄዳ ወዲያው የጸረ ኤች አይ ቪ መድኃኒት የምትጀምርበትና የጤና ተቋማት የሚሰጡ የመከላከያ ህክምና ሁሉ የሚታገኝበት ነው። ወዲያውኑ ማለት ነው ጊዜ ሳትጠብቅ። ይሄኛው ተግባራዊ ሆኗል ማለት ነው በሁሉም ተቋማት እና ይህንን አጠናክረን ከቀጠልን በተያዘው የሚሊኒየም የልማት ግቦች እስከ መጨረሻው ጊዜ ድረስ ይህንን እናሳካለን የሚል እምነት አለን። በዚህም ላይ ደግሞ ጤና ጥበቃ ሚኒስቴር እስከ ታች ድረስ ከሚመለከታቸው ሁሉ ጋር ይህንን ለማሳካት ቀንና ሌሎች እየተሰራበት ያለበት ሁኔታ ስላለ እናሳካለን የሚል እምነት አለኝ። ነገር ግን ብዙ ስራ ይጠይቃል። ይህንን ለማሳሳት በዚህ አጭር ጊዜ ውስጥ አንተም እንደጠቀስከው አጭር ጊዜ ነው የቀረው። ከዚሁ ጋር ተያይዞ ብዙ መስራትና ቀንና ሌሊት መስራት ይጠበቅብናል። በዚሁ አጋጣሚ ህብረተሰባችን በዚህ ጉዳይ ላይ የሚመለከታቸው የጤና ባለሙያዎችና ሁሉም በየደረጃ ያሉ የአመራር አካላት በዚህ ጉዳይ ላይ ትኩረት ሰጥቶ ያገባኛል የሚል አካል በሙሉ መረባረብ ያስፈልጋል ማለት ነው። ይህንን በተያዘው መልኩ ለማሳሳት ብዙ ስራ ይጠይቃል። አሁን እንደተጀመረው ግን ከተሰራ የሚሊኒየም የልማት ግቦች መጨረሻ ጊዜ ላይ እናሳካልን የምል እመጣለን። እጅግ በጣም አርጊ አመሰግናለሁ፣ ለተለመደ ዝግጁነት። እኔም አመሰግናለሁ። ዓለም ከኤድስ ነጻ ወደሆነ ሆነ መጻኢ ዘመን እየተጣደፈ ነው። በዚህ ሁኔታ ውስጥም ግን ብዙ እውቀት በተጨበጠበትና ዓለም በኤድስ ላይ የጋራ አቋም በያዘበት ዘመን ከኤችአይቪ ኤድስ ጋር በመንግስት ደረጃ የማግለልና የአድሎ ተግባር ላይ ያሉ ሀገሮች ዛሬም አሉ ብሎት ይገርሞታል። ዩኤንኤድስ አግላይ ሀገሮችን ዝርዝር አውጥቷል። ከእነዚህ ሀገሮች መካከል መጪውን የዓለም የኤድስ ጉባኤ እንድታዘጋጅ አደራ የተጣለባት አውስትራሊያ መገኘቷ በብዙዎች ዘንድ ጥያቄ እያስነሳ ያለ ጉዳይ ነው። አሩባ፣ ባህሬን፣ ቤላሩስ፣ ቤሊዝ፣ ብሩኔ፣ ኮሞሮስ፣ ኩባ፣ ቆጵሮስ፣ ሰሜን ኮሪያ፣ ዶሚኒካን ሪፐብሊክ፣ ግብጽ፣ ኢራቅ፣ እስራኤል፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ሊቱዋንያ፣ ማሌዥያ፣ ማርሻል ደሴቶች፣ ሞሪሺየስ፣ ኒውዚላንድ፣ ኒካራጓ፣ ኦማን፣ ፓፑዋ ኒው ጊኒ፣ ፓራጓይ፣ ካታር፣ ሩሲያ፣ ሳሞዋ፣ ሳውዲ አረቢያ፣ ሲንጋፖር፣ ሶሎሞን ደሴቶች፣ እኔን አይመለከትም፣ ሱዳን፣ ሶሪያ፣ ታይፔይ፣ ታጂኪስታን፣ ቶንጋ፣ ቱርክሜኒስታን፣ ቱርክስ ካይኮስ ደሴቶች የተባበሩት አረብ ኤሚሬቶችና የመን ይገኙበታል። ኢትዮጵያ በዚህ በኩል ቀድማ የነቃች ሀገር እንደሆነች አስተዋሉ። የጉዞ ገደብ ከኤች አይ ቪ ጋር ተያይዞ የለባትም፣ ማግለልም ክልክል ነው። ለማንኛውም ከኤድስ ነፃ ወደሆነ ሆነ ዓለም በተስፋና በጽናት እንዝለቅ። የዓለም ኤድስ ቀንን ምክንያት በማድረግ ከጋበዝናችሁ ዜማ ጋር እንድትቆዩ እንተዋችኋለን። በኤድስ ላይ ብዙ ጣዕመ ዜማ ያወጣውና ጸረ ኤድስ ተሟጋቹ ቦኖ ከዩቱብ አንዱ ጋር እንደዚሁም ሜሪ ጄ ብላይጅ ናቸው የሚጫወቱት። ዋን ይባላል። You say, why? You come to it.